የዲደብልዩ ዜና በመጀመሪያም ርዕሶቹን እንሆ። ደቡብ ኢትዮጵያና ጋምቤላ ክልሎች ውስጥ በደረሱ ሁለት የመኪና አደጋዎች ሰላሳ አምስት ሰዎች ሞቱ፣ ሌሎች 25 ቈሰሉ። የሁለቱ አደጋዎች ትክክለኛ መንስኤ እስካሁን በውል አልተነገረም። ይሁንና የየአካባቢው ባለሥልጣናት እንዳሉት ሁለቱም መኪኖች ከነተሳፋሪዎቻቸው ወንዝ ውስጥ ገብተዋል። የኬንያ ጸጥታ ኃይላት የዛሬ ሦስት ወር ግድም መንግስትን በመቃወም አደባባይ በወጡ ወጣቶች ላይ ያደረሱት ጉዳት በገለልተኛ ኮሚሽን እንዲጣራ አምኒስቲ ኢንተርናሽናል ጠየቀም። በጸጥታ አስከባሪዎቹ የተገደሉና የደረሱበት ያልታወቀው ወጣቶች እናቶች ፍትህ እንዲሰፍን ትናንት በሰልፍ ጠይቀው ነበረ። እስራኤልና የሊባኖሱ ደፈጣ ተዋጊ ቡድን ሕዝቡላህ የገጠሙት ውጊያ እንዲቆም የሀገራት መሪዎችና የሃይማኖት አባቶች እየጠየቁ ነው። ሁለቱ ወገኖች ግን አንዳቸው የሌላቸውን ይዞታዎች በሚሳኤልና በጦር አውሮፕላን መደብደባቸውን እንደቀጠሉ ነው። ዜናው በዝርዝርም ደቡብ ኢትዮጵያ የህዝብ ማመላለሻ አውቶቡስ፣ ጋምቤላ ውስጥ ደግሞ አምቡላንስ ተገልብጠው 35 ሰዎች ሞቱ፣ 25 ቆሰሉ። ደቡብ ኢትዮጵያ የከወላይታ ሶዶ ከተማ መንገደኞችን አሳፍሮ ወደ ዳውሮ ዞን በመጓዝ ላይ የነበረ አንድ መለስተኛ አውቶቡስ ተገልብጦ ግርባ በተባለው ውስጥ በመግባቱ 28 ሰዎች ሞተዋል፣ ሌሎች 19 ቆስለዋል። የወላይታ ዞን የትራፊክ አደጋ መከላከልና ቁጥጥር ክፍል ኃላፊ ኮማንደር ወልዴ ቢሊሶ በተለይ ለዶች ለዶቸ ቬሌ እንደገለጹት ከቁስለኞቹም አስራ አራቱ በጽኑ ተጎድተዋል። ከባድ ጉዳት የደረሰባቸው አስራ አራት ናቸው። ቀላል እንደዚሁም ወደ አምስት ሰው ነው። ጠቅላላ ወደ አርባ ሰባት ሰው ላይ ነው ሞት ከባድና ቀላል ጉዳት የደረሰው። በጋምቤላ ክልል ኑዌር ብሔረሰብ ዞን ጂካዎ ወረዳ ደግሞ 13 ሰዎችን አሳፍሮ ይጓዝ የነበረ አንድ አምቡላንስ መኪና ተገልብጦ ሰባቱ ሞቱ፣ ቀሪዎቹም ስድስቱ ቆስለዋል። የጂካዎ ወረዳ አስተዳዳሪ አንድሪው ቱት በተለይ ለዶቸቨለ እንደነገሩት አምቡላንሱ የሕክምና ባለሙያዎችን ጨምሮ አሳፍሮ ትናንት ማታ ከላሬ ወደ ጂካዎ በመጓዝ ላይ ነበረ። መኪናው ከነተሳፋሪዎቹ ባሮ ወንዝ ውስጥ ገብቷል። አስራ ሰው ሰዎች ነበሩበት። አስራ ሶስትም ሰዎች ስድስት ሰው ወጥተዋል። በዛ ሰባት ሰው ነው ቀርተዋል። ከአምቡላንስ ጋር አሁን በመፈላለቅ ላይ ነው። ኤልዲ ስር ነው የገባው። ማታ እስከ ሁለት ሰዓት በመፈላለቅ እሱ አልተገኘም። ጠዋት ነው እንደገና ወደ ወንዝ ዳር ገብተን ነው አሁን መረፍ አፈላለቀን እሱ አምቡላንት የት ጋር እንደሆነ ደሆነ ማወቅ ምክንያቱም በኋላ በክሬን እንዲወጣ የናይጄሪያ ባለሥልጣናት በአዲስ አበባ በኩል ያለፈ 194 ኪሎ ግራም የሚመዝን ኮኬይን የተባለ አደንዛዥ እጽ ሌጎስ ሲገባ ሲል መያዙን አስታወቁም። የናይጄሪያ ብሔራዊ የአደንዛዥ እጽ ተቆጣጣሪ ድርጅት እንዳለው አደንዛዥ እጹን የያዘው ከኢትዮጵያ ወደ ሌጎስ ይበር በነበረ አውሮፕላን ተጭኖ ሌጎስ ሲገባ ነው። ባለሥልጣናቱ እንዳሉት አደንዛዥ እጹን በማዘዋወር የተጠረጠረ አንድ የ48 ዓመት ናይጄሪያዊ ነጋዴ ተይዟልም። ዝን ዛጅ ጹ 2.93 ሚሊዮን ዶላር ተገምቷል። የኬንያ ጸጥታ አስከባሪዎች ከሦስት ወር በፊት አደባባይ በወጡ ወጣቶች ላይ በወሰዱት የኃይል እርምጃ በሰዎች ላይ ያደረሱት ጉዳት መጠን በገለልተኛ ኮሚሽን እንዲጠራ አምንስቲ ኢንተርናሽናል ጠየቀ። ዓለም አቀፉ የመብት ተሟጋች ድርጅት እንደሚለው የኬንያ መንግስት ግብር ለመጨመር በመወሰኑን በመቃወም በአደባባይ የተሰለፉ ወጣቶችን ለመበተን ጸጥታ አስከባሪዎች በወሰዱት የኃይል እርምጃ በትንሹ ስልሳ አንድ ሰዎች ተገለዋል። የተገደሉና የደረሱበት ያልታወቀ ወጣቶች እናቶች ትናንት በኬንያ የፍትህ ሚኒስቴር ህንፃ አጠገብ በመሰብሰብ መንግስት ፍትህ እንዲሰጣቸው ተማጽነዋል። በሰልፈኞቹ ላይ የደረሰውን ጉዳት የሚከታተለው ሜዲኮ ሌጋል ዩኒት የተባለው ገለልተኛ ድርጅት እንዳስታወቀው መሞታቸው ከተረጋገጠው 61 ሰዎች ሌላ ሌሎች 67 ሰዎች የደረሱበት አልታወቀም። ዩናይትድ ስቴትስ ለሱዳን 424 ሚሊዮን ዶላር ተጨማሪ የሰብአዊ እርዳታ እንደምትሰጥ በተባበሩት መንግስታት የአሜሪካ አምባሳደር አስታወቁም። አንድ ዓመት ከመንፈቅ ባስቆጠረው በሱዳን የእርስ በርስ ጦርነት በ10 ሺህ የሚቆጠር ሰው ተገሏል። 11 ሚሊዮን ሕዝብ ከቤት ንብረቱ ተፈናቅሏል። ሌሎች ከ25 ሚሊዮን የሚበልጡ ሱዳናውያን ደግሞ ለከፋ የምግብ እጥረት ተጋልጠዋል። በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሊንዳ ቶማስ ግሪንፊልድ ዛሬ እንዳሉት የሱዳን ተፋላሚ ኃይላት በተለይ አልፋሸር በተባለው አካባቢ ለችግር ለተጋለጠው ሕዝብ እርዳታ እንዲደርስ መፍቀድ አለባቸው። ይህ ዶች ቬለ ነው። እስራኤልና የሊባኖስ ደፈጣ ተዋጊ ቡድን ህዝቡላህ የገጠሙት ውጊያ ሊባኖስ ውስጥ የሚያደርሰው ጥፋት እንዲቆም የሮማ ካቶሊካዊት ርዕሰ ሊቃነ ጳጳሳት ተማጸኑ። እስራኤል የረጅም ጊዜ ጥላቷን የሒዝቡላህን መሪዎችና ታጣቂዎች ለመግደል በሚል ሊባኖስን በጦር ጀቶች በሚሳይልና መገናኛ መሳሪያዎች ውስጥ በተቀበሩ ፈንጆች እየደበደበች ነው። ሮይተርስ ዜና አገልግሎት እንደዘገበው የእስራኤል ጦር ካለፈው ሰኞ ወዲህ ብቻ ሊባኖስ ውስጥ 570 ሰዎች ገድሏል። እርሰ ሊቃነ ጳጳሳት ፍራንሲስ ዛሬ ባስተላለፉት መልእክት ሊባኖስ ውስጥ ግድያና ጥፋቱ መባባሱም ተቀባይነት የለውም በቅርብ ቀናት የሚፈጸመው ከፍተኛ የቦምብ ድብደባ ሞትና ጥፋት ከደረሰባት ከሊባኖስ በሚወጡ ዜናዎች አዝኛለሁ። ዓለም አቀፉ ማኅበረሰብ ይህንን አሳሳቢ ጥፋት ለማስቆም ሁሉንም ጥረት ያደርጋል የሚል ተስፋ አለኝ። ተቀባይነት የለውም። የሮማ ካቶሊካዊት ቤተ ክርስቲያን መንፈሳዊ መሪ ተደጋጋሚ ችግሮች ያልተለየው ላሉት ለሊባኖስ ሕዝብ ሐዘናቸውን ገልጸዋል ጸልየዋልም። በ79ኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ንግግር ያደረጉ የተለያዩ ሀገራት መሪዎችና ባለሥልጣናትም ጋዛናው ድሞ ሊባኖስን የሚያጠፋው ውጊያና ጥቃት እንዲቆም እየጠየቁ ነው። መሪዎቹ በአደባባይ ንግግራቸው ውድመትና ጥፋቱ እንዲቆም ቢጠይቁም ሁነኛ እርምጃ ለመውሰድ ስለ መዘጋጀታቸው የተናገሩት ነገር የለም። እስራኤልና ሂዝቡላህ አንዳቸው የሌላቸውን ግዛት በጦር ጀቶችና ሚሳይሎች መደብደባቸውም እንደቀጠለ ነው። የእስራኤል የጦር ዛሬ ደቡባዊ ሊባኖስ ላይ በከፈቱት ጥቃት ሶስት ሰዎች ገለዋል። ሂዝቡላህ በአንጻሩ በርካታ ሚሳይሎችን ወደ እስራኤል አወንጭፏል። የሺያዎቹ ደፈጣ ተዋጊ ቡድን ለመጀመሪያ ጊዜ የማዕከላዊ እስራኤል ትልቅ ከተማ ቴላቪቭን ለመምታት ያለመ ሚሳይል አወንጭፏል። ቀድር አንድ የተባለውን የሂዝቡላህን የምድር ለምድር ተምዘግዛጊ ሚሳይል የእስራኤል ጦር ማክሸፉን አስታውቋል። ሂዝቡላህ ሚሳይሉ በእስራኤል የስለላ ድርጅት ሞሳድ ሕንፃ ላይ ማነጣጠሩን አስታውቆ ነበረ። የህዝቦላህ የቅርብ ደጋፊ ኢራን በበኩሏ የሺያዎቹ ሚሊሻ አሁን አልተዳከመም ትላለች። የኢራን መንፈሳዊ መሪ አያቶላህ አሊ ኻሜኒ እንዳሉት ሕዝቡላህ በርካታ ባለሥልጣናቱ ቢገደሉበትም ለእስራኤል ጥቃት አይንበረከክም። የጀርመኑ ዜና አገልግሎት ዴፒአ በምሕፃሩ እንደጠቀሰው የኢራን ውጭ ጉዳይ ሚኒስትር አባስ አራንጊቺ በበኩላቸው ሕዝቡላህ የእስራኤልን የጦር ሰፈሮች ለማውደም አሁንም በቂ አቅም አለው ብለዋል። እስራኤል ዛሬ ቢያንስ ሁለት ብርጌድ ተጠባባቂ ጦሯን ለግዳጅ ጠርታለች። በጋዛ ግንባር የእስራኤል ጦር ባለፉት 24 ሰዓታት ውስጥ በከፈተው ጥቃት 28 ፍልስጤማውያንን ገድሏል። የአሜሪካው ዜና አገልግሎት ኤፒ ሐኪሞችን ጠቅሶ እንደዘገበው ከተገደሉት መካከል አንዲት የስድስት ወር ነብሰጡር ጡር እና አራት ልጆቿ ይገኙባቸዋል። የፍልስጤን ባለሥልጣናት እንዳስታወቁት የእስራኤል ጦር ከአምና መስከረም 26 ጀምሮ ጋዛ ላይ በከፈተው ጥቃት የገደላቸው ፍልስጤማውያን ቁጥር 41500 ደርሷል እስራኤል ዩናይትድ ስቴትስ የአውሮፓ ህብረትና ብሪታንያ በአሸባሪነት የሚወነጅሉት ሐማስ መስከረም 26 2016 እስራኤል ላይ በከፈተው ጥቃት 1200 ያክል ሰዎች ገሏል። በመቶ የሚቆጠሩ አግቷልም። በቅርቡ በተለያዩ የጀርመን ክፍለ ግዛቶች በተደረገው ምርጫ ተደጋጋሚ ሽንፈት የገጠመው ጉድኝት ዘጠናዎቹ የአረንጓዴዎች ፓርቲ መሪዎች ስልጣን ለቀቁም። አረንጓዴዎቹ በሚል አጽሮት የሚጠራው ፓርቲ በስልጣን ላይ ያለው የጀርመን ተጣማሪ መንግስት አባል ነው። ለተፈጥሮ ሀብት መጠበቅና ለሰላም መከበር ይሟገታል የሚባለው ፓርቲ የመንግስትነት ስልጣን ከተጋራ ወዲህ ከነባሩ መርሆ እየራቀ ነው የሚል ትችት ይሰነዘርበታል። የፓርቲው ተጣማሪ ሊቃነ መናብርት አሚዶ ኑሪፖር እና ሪካርዳ ላንግ ዛሬ በጋራ እንዳስታወቁት የፓርቲው መሪዎች ከስልጣን የሚለቁት ፓርቲው አዳዲስ መሪዎችና ፊ ስለሚያስፈልጉት ነው። እኛ የፌዴራሉ ሥራ አስፈጻሚ ኮሚቴ አባላት የዚህ ታላቅ ፓርቲ የወደፊት ዕጣ አዲስ እጅ ላይ እንዲሆን ወስነናል። ስለዚህ ቪዝባደን በሚደረገው የፓርቲው ጉባኤ ላይ የጉድኝት ዘጠናዎቹ አረንጓዴዎች አባላት ለተወዳጁ ፓርቲያችን አዲስ ሥራ አስፈጻሚ ኮሚቴ እንድትመርጡ እንጠይቃለን። ሌላኛዋ ተጣማሪ ሊቀመንበር ሪካርዳ ላንግም ይህንኑ አረጋግጠዋል። የፓርቲው ጠቅላላ ጉባኤ የፊታችን ኅዳር ይደረጋል። ይህ ዶች ቬለ ነው። ዜናውን ለማብቃት ርዕሶቹን በድጋሜ ላስታውሳችሁ። ደቡብ ኢትዮጵያና ጋምቤላ ክልሎች ውስጥ በደረሱ ሁለት የመኪና አደጋዎች 35 ሰዎች ሞቱ፣ ሌሎች 25 ሰዎች ቆሰሉ። የሁለቱ አደጋዎች ትክክለኛ መንስኤ በውል አልተነገረም። የኬንያ ጸጥታ ኃይላት የዛሬ ሦስት ወር ግድም መንግሥትን በመቃወም አደባባይ በወጡ ወጣቶች ላይ ያደረሱት ጉዳት በገለልተኛ ኮሚሽን እንዲጣራ አምንስቲ ኢንተርናሽናል ጠየቀ። እስራኤልና ሊባኖስ ደፈጣ ተዋጊ ቡድን ሕዝቡላህ የገጠሙት ውጊያ እንዲቆም የሀገራት መሪዎችና የሃይማኖት አባቶች ጠየቁ። ሁለቱ ወገኖች ግን አንዳቸው የሌላቸውን ይዞታዎች በሚሳኤልና በጦር አውሮፕላኖች መደብደባቸውን እንደቀጠሉ ነው። የዜናው መልእክት የእስካሁኑ ነበር።